በምስራቅ አማራ አምስት ዞኖች ላይ ተከስቶ የነበረውን የአንበጣ መንጋ ሙሉ በሙሉ መከላከል መቻሉን የኮምቦልቻ እፅዋት ጥበቃ ክሊኒክ አስታውቋል። አንበጣው የተፈራውን ያህል ጉዳት ሳያደርስ በቁጥጥር ስር የዋለው በዘመናዊና በባህላዊ ዘዴዎች በተካሄደ ዘመቻ መሆኑ ተገልጿል። ይሁን እንጂ እንደገና ተቀፍቅፎ ለወረራና እንደገና ተቀፍቅፎ ሊወርና ጉዳት ሊያደርስ የሚችል ስጋት ይችላል የሚል ስጋት አሁንም አለ። መስፍን አራጌ ዝርዝሩን ይዟል። በደቡብና ሰሜን ወሎ በዋግምራና ኦሮሞ ብሔረሰብ እንዲሁም በሰሜን ሸዋ ዞኖች በሚገኙ 162 ቀበሌዎች ውስጥ ያንበጣ መንጋው ከሰኔ 15 ጀምሮ ነበር የተከሰተው። መንጋው ከተከሰተበት ወቅት ጀምሮ በባህላዊና በዘመናዊ መንገድ ከ9330 ሄክታር በላይ ለመከላከል መቻሉን የክሊኒኩ ዳይሬክተር መሐመድ ይመር አብራርተዋል። በአውሮፕላን የታገዘ የኬሚካል ርጭትም በተመረጡ አካባቢዎች ላይ ተደርጓል። 46662 የሰው ኃይል ተሳትፎበታል። የዩኒቨርሲቲ ተማሪዎች የዩኒቨርሲቲ መምህራን፣ የተለያዩ ተቋማቶች እንዲሁም አርሶ አደሩና ሌሎች የህብረተሰብ ክፍሎች የተሳተፉበት መከላከያም በከፍተኛ መልኩ በተለይ ጸጥታን የማስከበር ሰብል የመሰብሰብ ስራም የሰራበት የግብርና ሚኒስትር፣ የክልሉ ግብርና ቢሮና ሌሎች ተቋማት የመከላከል ዘመቻው እንዲሳካ ግብአት ከማቅረብ ጀምሮ በተለያዩ ተግባራት ላይ መሳተፋቸውን ጠቅሰዋል። ግብርና ሚኒስተር ከመጀመሪያ ጀምሮ እስከ መጨረሻ ድረስ ከአፋር ክልል ላይም ክልል ላይ የሰብል ጉዳት እንዳይደርስ ከፍተኛ አስተዋጽኦ ስላደረጉ በመጨረሻ ሰዓትም በተለይ ፕሌን በግል ተከራይተው አምጥተው የአርሶ አደሩ ሰብል እንዳይጎዳ ከፍተኛ ርብርብ ስላደረጉልን ምስጋና ይገባቸዋል እላለሁ። በተጨማሪ ዩኒቨርሲቲዎች በተለይ ኬሚካል በመግዛት የሚያስፈልጉት ማቴሪያሎችን በማሟላት እና ሌሎችን ቁሳቁሶችን በማሟላት እነ ወሎ ዩኒቨርሲቲ ሰሜን ወሎ ላይ፣ ወልዲያም ዩኒቨርሲቲ፣ ደብረ ብርሃንም ዩኒቨርሲቲ እንዲሁም የሴሪንቃ ግብርና ምርምር ላደረጉልን ከፍተኛ አስተዋጽኦ ምስጋና ይገባቸዋል። ያንበጣውን መንጋ ሙሉ በሙሉ መከላከል ተችሏል። ግን ያደረሰው ጉዳት ይኖር ይሆን? ጉዳት የደረሰ አጠቃላይ የጉዳት መጠን ሙያዊ በሆነ መልኩ መስራት አልቻልንም፣ በወቅቱ መከላከል ላይ ስለነበር። ነገር ግን የፌዴራል ግብርና ሚኒስቴር ባሰማራቸው ከነሱ ከተሰራው አንጻር ደቡብ ወሎ ኦሮሞ ብሔረሰብ፣ ሰሜን ወሎም ላይ የደረሰ ጉዳት አለ። ነገር ግን እስካሁን የሁለቱ ዞኖች አልደረሰንም። ዳይሬክተሩ አለን ባሉት መረጃ መሰረት በሰሜን ወሎ ዞን ሐብሩ ራያ ቆቦ፣ ጉባ ለፍቶ፣ ወልዲያና ቆቦ ከተሞች 1487 ሄክታር ማሽላ ላይ ጉዳት ደርሷል። የጉዳቱን መጠን ዝርዝር ጥናቱ ከተካሄደ በኋላ ይፋ ይሆናል ብለዋል። ከአንበጣው በተጨማሪ አሁን ጉዳት የደረሰበት ሁኔታ ሰብልን ሳይደርስ መሰብሰብ ነው። በተለይ አንበጣን ከመፍራት አንጻር ደቡብ ወሎ ቃሉ ላይ በከፍተኛ መልኩ ሰብሉ ሳይደርስ የተሰበሰበበት ሁኔታ አለ። ይህም የምርት መቀነስ ያደርሳል። ሰሜን ወሎ ላይ በደረሰን መረጃ መሰረት በአንበጣ በመስጋት ምክንያት ያልደረሰ ማሽላ 1503 ሄክታር ተሰብስቧል። አቶ መሐመድ ዛሬ የተከላከል ነው የአንበጣ መንጋ ነገ እንዳይመለስ ስጋት አለን ይላሉ። በተለይ አሁን ከአየር ሁኔታ ምቹነት አንጻር የተወሰነው አንበጣ ተመልሶ ወደ አፋር ክልል የገባበት ሁኔታ ነው ያለው። ግብርና ሚኒስቴር ባደረገው አሰሳ አማካኝነት በአፋር ክልል ላይ የተበታተነ ወይም ሶሊታሪ ብለን የምንጠራው የአንበጣ አይነት እንዲያለ መረጃ ሰጥተውናል። ይህ አንበጣ ደግሞ ምቹ ሁኔታ ካገኘ ከአንበጣ ባሕርይ አንጻር በአጭር ጊዜ ውስጥ ተሰባስቦ እንቁላል ጥሎ በተለይ መስኖ ሰብላችን ላይ መጥቶ ጉዳያ ሊያደርስ ስለሚችል አሁንም ቢሆን በተለይ አፋር ክልልና የአማራ ክልል በጋራ ሆነው ክትትል የማድረግ ስራ መሰራት አለበት። በክልሉ ግብርና ቢሮ የሰብል ልማትና ጥበቃ ዳይሬክተር አለባቸው አሊጋዝ ያንበጣ ምንጋው ዳግም እንዳይከሰት እየተደረገ ባለው ቅድመ ዝግጅት ላይ አስተያየት ሰጥተውኛል። በዛ አካባቢ አንድ የጽዋት ክሊኒክ አለን። የመጀመሪያ ስራውም ብነው በዛ አካባቢ ያሉ ስራዎችን የመከታተል ነው። ስለዚህ ዞኖችም፣ ወረዳዎችም፣ ቀበሌውና አርሶ አደሩም ይህንን ተከላክለነዋል ብለው እንዳይዘናጉ፣ ሁለተኛ ሊከሰትም ይችላል የሚል ፍራቻ ስላለ አሰሳ እንዲያደርጉ እንደሚችል እንዲያደርጉ የሚል መልእክት ነው ተላልፎ ነ ያለው። ከክሊኒኩ የደረሰን መረጃ እንደሚያመላክተው በአሁኑ ሰዓት ያን ያህል አስጊ ሁኔታ ባይከሰትም፣ አሁንም ግን በአፋር ድንበሮች አካባቢ ላይ ምልክቶቹ እየተስተዋሉ ስለሆነ እንደ ቢሮ የሚኖራቸው አቋም በዚህ በኩል ምንድን ነው? የእኛም ፍራቻ አሁን የመጀመሪያውን ለመቋቋም ጥረት ተደርጓል። ሁለተኛው ግን ሊከሰት ይችላል እና ይሄ እንዳይሆን ደግሞ መነሻው ምንጊዜም ከአፋር አካባቢ ሊሆን ስለሚችል እነዚህ በረሃማ የሆኑ አካባቢዎች ላይ ቅኝትና ሰሳ እየተካሄደ ነው። ስለዚህ በተለይ አሁን ወደዛ ወደ አፋር ክልል ገብቶም ለመንቀሳቀስም አካባቢንም ካለማወቅ አለው የበረሃነትም ችግር። እኛ ሙሉ በሙሉ ወደዛ ላንሄድ እንችል ይሆናል። ግን እንደ ፌዴራል የግድ የማስተባበር ስራ መስራት አለበት። የተለየ ነገርና አሁን መከላከል እርምጃ መውሰድ የሚያስፈልግ ከሆነ ግን ስታንድ ባይ ነው። ግን ይሄ በአንድ ክልል ብቻ የሚሆንም ስላልሆነ ሁሉም በጋራ ተቀናጅቶ መስራት የሚጠይቅ ስለሆነ ፌዴራልም ያው እንደኛ እየተከታተለ ነው። በየቀኑም ከእነሱ ጋር መረጃም እየተለዋወጥን ነው። አፋር ክልልም በዚህ መንገድ እንዲሰራ መቅስ ግፊት መኖር አለበት። የአማራ ክልል ግብርና ቢሮ ከአፋር ክልል ና ቢሮ ጋር መገናኘትና መነጋገር የሚችልባቸው እድሎች የሉም። ይህንን ችግር በመፍታቱ ረገድ መገናኘቱ ይቻላል ችግር የለውም። ግን አሁን ያለው ችግር ብዙም ወደዛ እንዲገፋን የሚያደርግ ስላልሆነ ነው እንጂ እንዳልከው ባፊትም ከአፋር እየመጡ ባለሙያዎች እየመጡ አመራሮች እየመጡ በጋራ ነው መከላከል ሲሰራ የነበረው። አንበጣውን ለመከላከል ከፌዴራል እስከ ክልል ያለው መዋቅር ዝግጁ መሆኑን የሚያረጋግጡት ደግሞ የክልሉ ግብርና ቢሮ ኃላፊ ዶክተር መለስ መኮንን ናቸው። ቀድመንም ለመኸር ሰብል ሰዎች ንከላከለውም እዛ ቦታ ላይ አርፎ ስለቆየ እንደገና ያረፈበት አሁንም እንቁላል የጣለበት ሊኖር ስለሚችል ለመስኑ አካባቢም ሊፈለፈና ሊመጣ እንደሚችል ታሳቢ ተደርጎ በዛ ልክ ዝግጅቱ አለ። አሁን ኤኒ ክስተቱ ካለ ሪፖርት ስለሚደረግ ፌዴራልም ዝግጁ ነው፣ እኛም ዝግጁ ነን። አውሮፕላኖቹም ስለሚመጡ የዚህ የምስራቅ አፍሪካ ደዘርት ለውከስ ኮንትሮል ቲም አለ፣ የአንበጣ መከላከል ቡድን አለ። ለሱም ጭምር ስለሆነ በባለቤትነት የምንከታተለው ሰሞኑንም ተነጋግረንበታል። ህዝብ አንድ ሆነን እንደ ሀገር የመጣውን ያንበጣ መንጋ በጋራ መከላከሉ መልካም ቢሆንም ከዘመቻ ወጥተን በተቀናጀ መልኩ ችግሩ እንዳይከሰት ተከታታይ ስራ መሰራት አለበት ብለዋል ቢሮ ሀላፊው ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ